አቶ ግርማ ሰይፉ የመጽሐፋቸውን ርዕስ የተከበሩት ብለው የሰየሙት ሲሆን፣ ሆኖም ርዕሱን በትምህርት ተስላቅ አጅበውታል። ትምህርት ተስላቅ መኖሩ ትልቅ ትርጉም አለው እና ምክር ቤት አባላት የምክር ቤት አባል ሆነው ሲመረጡ የተከበሩት የሚል ማዕረግ አላቸው። ይሄ ማዕረግ የሚሰጣቸው ሰዎች በእርግጥ በተሰጣቸው ማዕረግ ልክ ያላቸውን እውቀት በትምህርት በስራ ልምድ ያገኙትን ለሕዝብ ጥቅም ለመዋል እንዲሰሩበት ነው ኤክስፔክት የሚደረገው። እዛ ውስጥ ግን ያሉት ሰዎች ግን ይህንን ሊያደርጉ ነው ወይዛ ያሉት ብለ ስጠይቅ አይደለም፣ በቃ በኢኮኖሚ የተዳከሙ በራሳቸው የማያስቡ በቃ እጅ እንዲያወጡ ብቻ ተብለው የተሰበሰቡ ሰዎች ነው የተቀመጡበት። ሪል የተከበሩት የሚል ማዕረግ ገባ ነው ብዬ ስለማለት የተከበሩት በህወሀት ኢህአዲግ ፖለቲካና ፓርላማ መጽሐፍ በፊት ሽፋኑ የሚዛን ምልክት በማስቀመጥ በአንደኛው ሚዛን ላይ የኢህአዲግ አባልና አጋር ፓርቲዎችን የፓርላማ አባላት ቁጥር በሌላኛው ላይ ደግሞ በቁጥር የሚያንሰውን የህወሀት የፓርላማ አባላትን ቁጥር በማስቀመጥ ሚዛኑ በህወሀት በኩል ሲደፋ ያሳያል። መጽሐፉ 288 ገጾች ያሉትና በአምስት አብይ ርዕሶች የተከፋፈለ ነው። አንደኛው ያው ፓርላማ ቆይታ እና ከዛ ውስጥ ያሉትን ኤክስፒሪየንሶች የሚያሳይ ነው። ሁለተኛው ክፍል ያው እነዚህ በፓርላማ ውስጥ አፋኝ ህጎቹ ምን ተጽዕኖ እያሳደሩ እንደሆነ መረጃ የሰጠሁበት ነው። ሶስተኛው ክፍል ደግሞ በተለይ በአንድነት ፓርቲ ውስጥ ሁኜ የአንድነት ፓርቲን ከጅምሩ እስከ መጨረሻው ድረስ እንዴት አድርገን ለማጠናከር እንደሞከርንና በመጨረሻም ገውጥ በሆነ ሁኔታ እንዴት አድርገው እንዳፈረሱት ሰዎች የተለያየ መረጃ ስላላቸው ትክክለኛው መረጃ ለሕዝቡ እንዲደርስ ብዬ ነው። ያው የአንድነት ፓርቲ አባል ሆኜ ነበር፣ ምክር ቤትም የነበርኩትና የምክር ቤት አባልነትም ቢሆን የአንድነትን ከማፍረስ የማያድን እንደሆነ የነበሩ ኮሚኒኬሽኖች ያሳያሉ ብዬ አምናለሁ። ሌላው እንደ ማህበረሰብም ተጠያቂነትን በሚመለከት ምን ያህል እየወረድን እንደሆነና ሌብነትን፣ ማጭበርበርን፣ ጀብዱና እንደ ትልቅ ነገር እያየን የምንሄድበት አካሄድ ትክክል እንዳልሆነ ለማሳየት የሄድኩበት ክፍል ነው። አራተኛው ክፍል ማለት ነው። የመጨረሻ ክፍል የኔ እይታ ምንድን ነው፣ በኢትዮጵያ ፖለቲካ ውስጥ በምን በምን ጉዳዮች ላይ ብንስማማ ደግሞ ልንስማማ የምንችልባቸው ነጥቦች ምን እንደሆኑ አንስቼ የራሴን አቋም አስቀምጫለሁ። አቶ ግርማ ለአምስት ዓመታት በቆዩበት የሀገሪቱ ከፍተኛ ምክር ቤት ምክር ቤቱ በሕገ መንግስቱ የተሰጠው ከፍተኛ የስልጣን ባለቤትነት በተግባር እንደሌለ እንደታዘቡና የአብዛኛው የፓርላማ አባላት ውክልናም የይስሙላ መሆኑን በመጽሐፋቸው ይከራከራሉ። በኢህአዴግ ቀን ውስጥ አራት ቡድኖች አሉ። እነዚህ አራት ፓርቲዎች የኢህአዴግ ፓርቲ አባል ድርጅቶች የሚባሉት እኩል ነን በሚል መርህ ግን እኩል ያለ መሆናቸውን በይፋ የሚታይበት ቦታ ነው። ስለዚህ አንዳንዶቹ ኃላፊነት ብቻ ነው ያለባቸው እንጂ ስልጣን የላቸውም። ስለዚህ ስልጣን የሌለው ኃላፊነት ደግሞ ትርጉም የለውም። ስልጣን ያላቸው ሰዎች ደግሞ በስልጣናቸው ተመክተው የፈለጉትን ነገር ያደርጋሉ ተጠያቂ አይሆኑ። በኢትዮጵያ የተቃዋሚ ፓርቲ አባላት ዘንድ ምርጫ ከተጠናቀቀ በኋላ ፓርላማ በመግባት ጉዳይ ላይ ከፍተኛ ውዝግብ ሲፈጠር ቆይቷል። በተለይም በምርጫ 97 ማግስት ቅንጅት ለአንድነትና ለዲሞክራሲ ፓርቲ በዚሁ አጀንዳ ላይ ከአባላቱ ጋር ከፍተኛ ውዝግብ ውስጥ ከመግባቱም በላይ ጉዳዩ ለፓርቲው መሰንጠቅም ትልቅ አስተዋጽኦ አበርክቶ ነበር። አቶ ግርማ ሰይፉን ፓርላማ መግባቴ ልክ ነበር ብለው ያምናሉ የብዬ ጠይቄያቸው ነበር። አንድም ቀን አንድ ደቂቃም ሪግሬት አድርጌ አላቅም እኔ ውጤታማ ነበሩ። ውጤት በምንድን ነው የሚለካው? ነው ውጤት ማለት በፖሊሲ ማስቀየር ናም ከሆነ እንደዛ አስቤ ስላልገባው እሱን እንደ ውጤት አልጠብቅም ነበር የገባውበትን ግን ነገር በማሳካት ደረጃ ግን ከሆነ የገባውበትን ደረጃ አሳክቻለሁ። ምክንያቱም እነዚህ ሰዎች የፈለጉትን ነገር ሲሰሩ አማራጭ የሌለ እስኪመስላቸው ድረስ ነበረና እኔ አማራጩን አሳይቻቸዋለሁ። መቶም ሆነን ብንገባ ልናሳያቸው የምንችለውን አማራጭ አሳይቻቸዋለሁ። አማራጩ ግን ወደ ጎን ብለው በመረጡት መንገድ ሄደዋል። ስለዚህ የቀረበላቸው አማራጭ በመተዋቸውና በሄዱበት መንገድ የተመዘገበው ውጤት አለ እና በዛ ውጤት እንዳኝበታለን። ይሄ ለታሪክ እንዲመዘገብ ነበረ። ለታሪክ አስበዝግቤ ያለሁ ብዬ አምናለሁ። አቶ ግርማ ከዚህ ቀደም ነጻነት ዋጋው ስንት ነው የሚል መጽሐፍ አስነብበዋል። ለዶቼቬሌ ሬዲዮ ለጠናቀረው ዘገባ አክመል ነጋሽ ቶሮንቶ።